የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹ ላይ በሰጠው መግለጫ መስከረም ሃያ በተካሄደው የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔ በደቡብ ክልል የሚገኙ አምስት ዞኖችና አንድ ልዩ ወረዳ በአዲስ ክልል ለመደራጀት የሚያስችላቸውን ከፍተኛ ድምጽ አግኝተዋል። በኢትዮጵያ አዲስ ክልል ለማደራጀት ህዝበ ውሳኔ ሲካሄድ የደቡብ ምዕራብ ኢትዮጵያ ህዝቦች ህዝበ ውሳኔ በታሪክ ሁለተኛው ነው። ኬኔዲ አባተ ዝርዝር አለው። በደቡብ ምዕራብ ኢትዮጵያ የሚገኙ አምስት ዞኖችና አንድ ልዩ ወረዳ ከነበሩበት የደቡብ ክልል በመነጠል የጋራ አንድ ክልል ለመመስረት አሊያም በክልሉ ለመቆየት መስከረም 22 2014 ዓ.ም ያካሄዱት ህዝበ ውሳኔ ውጤት ዛሬ ይፋ ተደርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት መሰረት ህዝበ ውሳኔው የተካሄደባቸው አምስት ዞኖችና አንድ ልዩ ወረዳ ማለትም የምዕራብ ኦሞ፣ የቤንች ሸኮ፣ የከፋ፣ የዳውሮና የሸካ ዞኖችና የኮንታ ልዩ ወረዳ በጋ ጋራ አንድ ክልል ለመመስረት የሚያስችላቸውን ከፍተኛ ድምፅ አግኝተዋል። በህዝበ ውሳኔው በአጠቃላይ ከተሰጠው 1 ሚሊዮን 262659 ድምፅ ውስጥ ከጥቂት የተበላሹና ሌላ እንከን የተገኘባቸው የድምፅ መስጫ ወረቀቶች ውጭ ከ1221000 በላይ ድምፅ ሰጪዎች አዲስ ክልል እንዲመሰረት መምረጣቸውን የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ገልጸዋል። የኮንታ ልዩ ወረዳ የምዕራብ ኦሞ ዞን የቤንች ሸካ ዞን የካፋ ዞን የዳውሮ ዞንና የሸካ ዞን ከደቡብ ብሔር ብሔረሰቦች እና ሕዝቦች ክልል ወጥተው የጋራ አንድ ክልል መመስረታቸውን እደግፋለሁ በሚል የተሰጠው ድምፅ 1 ሚሊዮን ሁለት መቶ ሀያ አንድ ሺህ ዘጠና ሁለት ነው። የደቡብ ብሔር ብሔረሰቦችና ሕዝቦች ክልል አካል ሆነው መቀጠላቸውን እንደግፋለን በማለት የተሰጠው ድምፅ 24024 ነው። ከፍተኛ ቁጥር ያለው ድምፅ ያገኘው የሕዝበ ውሳኔ አማራጭ የኮንታ ልዩ ወረዳ የምዕራብ ኦሞ ዞን የቤንች ሸካ ዞን የካፋ ዞን የዳውሮ ዞንና የሸካ ዞን ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ወጥተው የጋራ አንድ ክልል መመስረታቸውን እደግፋለሁ የሚለው ከፍተኛ ቁጥር ያለውን ድምፅ ያገኘው የህዝበ ውሳኔ አማራጭ ነው። ለህዝበ ውሳኔው ከተመዘገበው 1 ሚሊዮን 344622 የመራጭ ቁጥር ውስጥ 93.9 በመቶ የሚሆነው ድምፅ መስጠቱንም የገለጹት አቶ ብሸት የድምፅ አሰጣጥ ሂደቱ ሰላማዊ እንደነበርና በርካታ ታዛቢዎችም ሂደቱን መከታተላቸውን አብራርተዋል። መስከረም 20 ቀን 2014 ዓ.ም የተከናወነው የድምፅ መስጠት ሂደት ሰላማዊና የሎጂስቲክስ ችግር ያልታየበት ሲሆን አንዳንድ ቦታዎች ላይ የመራጮች ቁጥር ከፍተኛ በመሆኑ ሰልፎች በመኖራቸው ድምፅ አሰጣጡ ለሁለት ሰዓታት ያህል ከመራዘሙ በስተቀር በታቀደበት ሁኔታ ተጠናቋል። በዕለቱ የቦርዱ የምርጫ ኦፕሬሽን ዴስክ ለሚያጋጥሙ ችግሮች መፍትሄዎችን እየሰጡ ድጋፍ ያደረጉ ሲሆን በቦንጋ ጊዜያዊ ቢሮ የሚያስተባብሩ የቦርዱ ሰራተኞችም ወደ ተለያዩ ድጋፍ የሚያስፈልጋቸው ቦታዎች በመንቀሳቀስ የድምፅ አሰጣጥ ሂደቱን ቀልጣፋ እንዲሆን አግዘዋል በዕለቱም 1424 የሲቪል ማኅበራት ታዛቢዎች በክልሉ ተሰማርተው ሂደቱን ታዝበዋል ቦርዱ የሕዝበ ውሳኔውን ውጤት ያጸደቀ ሲሆን ሕዝበ ውሳኔው እንዲካሄድ ኃላፊነቱን ለሰጠው ለፌዴሬሽን ምክር ቤት ይህንን ውጤት እንደሚያቀርብም ምክትል ሰብሳቢው አቶ ውብሸት አየለ ተናግረዋል። በቦርዱ ማቋቋሚያ አዋጅ 1133 ህዝባን 2011 እንዲሁም በምርጫ ፖለቲካ ፓርቲዎችና ስነ ምግባር አዋጅ 1162 ህዝባን 2011 አንቀጽ 6 መሠረት በተከናወነው ሕዝበ ውሳኔ በኮንታ ልዩ ወረዳ፣ በምዕራብ ኦሞ ዞን ቤንች ሸካ ዞን በዳውሮ ዞንና በሸካ ዞን በጋራ ክልል መመስረታቸውን የሚደግፈው አማራጭ በአብላጫ ድምፅ መደገፉ ተረጋግጧል። ቦርዱ ይህንኑ ውጤት ለኤፍድሪ የፌዴሬሽን ምክር ቤት የሚያቀርብ ይሆናል። የሲዳማ ክልል የተመሰረተበት ህዝበ ውሳኔ ህዳር 10 2012 ዓ ም ከተካሄደ ወዲህ በኢትዮጵያ አዲስ ክልል ለማደራጀት በሀገሪቱ ህገ መንግስት መሰረት ህዝበ ውሳኔ ሲካሄድ የደቡብ ምዕራብ ኢትዮጵያ ህዝቦች ህዝበ ውሳኔ በታሪክ ሁለተኛው ነው። ከደቡብ ክልል በመነጠል የራሳቸውን ክልል ለመመስረት በክልሉ የሚገኙ በርካታ ዞኖች ጥያቄ ማቅረባቸውን ተከትሎ ክልሉን በአዲስ መልክ በተለያዩ ክልሎች ለማደራጀት በጠቅላይ ሚኒስትሩ የተቋቋመ 80 አባላት ያሉት የሰላም አምባሳደር የተሰኘ ኮሚቴ ነባሩ የደቡብ ክልል ፈርሶ በአራት ክልሎችና በአንድ ልዩ ዞን እንዲደራጅ ምክረ ሀሳብ ማቅረቡ ይታወቃል። ባለፈው መስከረም ሀያ በተካሄደው ህዝበ ውሳኔ መሰረት በቅርቡ ይመሰርታል ተብሎ የሚጠበቀው የደቡብ ምዕራብ ኢትዮጵያ ህዝቦች ክልልም በምክረ ሀሳቡ ከቀረቡት ክልሎች አንዱ ነው። የአምስቱ ዞኖችና የአንዱ ልዩ ወረዳ ምክር ቤቶች መስከረም 19 2013 ዓ.ም ባካሄዱት መደበኛ ጉባኤ በደቡብ ምዕራብ ኢትዮጵያ ህዝቦች ክልልነት እንዲደራጁ የቀረበውን ምክረ ሀሳብ በሙሉ ድምጽ ያጸደቁ ሲሆን በደቡብ ክልል ምክር ቤት ጥያቄ መሰረት የኢትዮጵያ ፌዴሬሽን ምክር ቤት መስከረም 26/2013 ዓ.ም ባካሄደው ጉባኤ ህዝበ ውሳኔ እንዲካሄድ ወስኖ መስከረም 29 ነበር ለምርጫ ቦርድ ውሳኔውን ያመራው። እናም መስከረም 20 በተካሄደው ህዝበ ውሳኔ ድጋፍ ያገኘው አዲሱ ክልል በህገ መንግስቱ አንቀጽ 47 መሰረት ከነባሩ የደቡብ ክልል ስልጣን ሲረከብ በክልልነት ይደራጃል። ስልጣን ከተረከበ በኋላ አዲሱ ክልል ጥያቄ ማቅረብ ለመነሳት ሳያስፈልገው በቀጥታ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አባል እንደሚሆን በህገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 ሰ ተደንግጓል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።